የአማራ ክልል መንግስት ከሁለት አስርተ ዓመታት በላይ ሲጠቀምበት የነበረውን የክልሉን ሰንደቅ ዓላማ ሊቀይር እንደሆነ ፍንጭ ተሰጥቷል። ሰንደቅ ዓላማው የሚቀየርበት ጊዜና የሰንደቅ ዓላማው አይነት ህዝብ ጋር ውይይት ከተደረገ በኋላ የሚወሰን መሆኑን የክልሉ መንግስት ኮሚኒኬሽንስ ጉዳዮች አስታውቋል። መስፍን አራጌ የተለያዩ ወገኖችን አነጋግሮ ዘገባ ልኮልናል። በቅርቡ የክልሉን ህዝብ ስነልቦና አይወክሉም በቀጥተኛም ሆነ በተዘዋዋሪ መንገድ የፖለቲካ ተጽዕኖ ነጸብራቅ ናቸው የተባሉ ሀውልቶች በክልሉ መዲና ባህር ዳር ውስጥ እንዲፈርሱ መደረጋቸው ይታወሳል። አሁን ደግሞ ከሁለት አስርት ዓመታት በላይ ክልሉ ሲጠቀምበት የነበረውን ሰንደቅ ዓላማ ለመቀየር መታሰቡን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር ግዛቸው ሙሉነህ አስታውቀዋል። ወያኔ ያገዛ ዘመን አማራ ክልል እና ህዝቦቹ ተጎድቶ የኖሩበት ብዙ ነገር ነው ያለው። የኢኮኖሚ ጫና ደርሶበታል፣ የፖለቲካ ጫና ደርሶበታል፣ የማህበራዊ ጫና ደርሶበታል። ይሄ ደጋግመን በለውጥ ሂደቱ የሚያነሳ ነው ነው። የአማራ ህዝብም ለውጡን የለውጡ ታጋይ ሲሆን አንዱ መነሻ ያደረገው በምክንያት ነው። ስለዚህ ከፖለቲካ ጫናዎች ውስጥ አንዱ ህገ መንግስት ላይ ስምምነት የለም። ብዙ አንቀጾች ወደዛ ላለመውሰድ እንጂ ባልስማማባቸውም የታሪክ ትርክቱሮ ስህተት ያለበት ነው። ስለዚህ ይህን ደግሞ በተለያዩ ምልክቶች በሰንደቅ ዓላማም ጭምር ጫና አለው። ይሄ ከሌላ ክልል የተቀዳ ነው የሚመስለው ከሌላ የሚጠቀምበት አይነት ሰንደቅ ዓላማ ጋር የተቀዳ ነው ይመስለው እና እኛን የሚገልጽ አማራን የሚገልጽ ብዙ ይዘት የለውም። ስለዚህ ይህን መቀየር አለበት ያልፈልግ ነው። ሐውልቶች አሉ። አሁን የሐውልት ማስተካከያ ሁሉ ለማድረግ እየተሞከረ ነው ያለው እና ሆን ተብሎ የታሪክ ትርክትን ለማበላሸት ከሚሰራ ስራ ውስጥ አንዱ ነው ይሄ ሰንደቅ ዓላማ እና የተለያዩ ሐውልቶች ላይ የሚቀመጡ ቅርጾች፣ ምስሎች ማለት ነው። ምንም አይነት ታሪካዊ ዳራ የለውም አማራን ከመግለጽ አኳያ የሚል ነው ዋነኛው መሰረቱ የሰንደቅ ዓላማው ስለዚህ በአጠቃላይ የፖለቲካ ጫና ነበረበት። ህዝብና ሀገር ይኖራል። ፖለቲካና ፖለቲከኞች ግን ሊያልፉ ይችላሉ። አሁንም ተመሳሳይ አንዱ ሲመጣ አንዱ እየጣለ እንዳያልፍ ዘላቂ በሆነ መሰረት ላይ እንዲታነጽ ምን መደረግ አለበት? የመጀመሪያው ጉዳይ ህዝብን ማዳመጥ ያስፈልጋል። ፖለቲከኛ ፖለቲከኛ ሆኖ ሲመጣ ወንበር መያዝ ብቻ ሳይሆን ህዝብን ወደ ለውጥ ወስዳለሁ ብሎ ነው የሚመጣው። ስለዚህ የህዝቡን ስሜት እያዳመጠ ከህዝቡ ጋር የሚስማማ አጠቃላይ አሰራርና ስርዓት ማበጀት መቻል አለበት። ከምንም በላይ የመቻቻል የአንድነትን እሴት ተላብሶ መስራት መቻል ለሀቀኛ ፌዴራሊዝም መትጋት አለበት ፖለቲከኛ። ስለዚህ አድሎ ካለ ሸር ካለ መቼም ቢሆን ህዝቦች ሊጋጩ የሚችሉበት ድድል ስለሚፈጥር ፖለቲከኞች በጣም በሰከነ መንገድ ተደማምጠው ሀገርን መምራት መቻል አለባቸው። በተለይም ለመጪው ትውልድ እያሰቡ የሚሰሩ ፖለቲከኞች መሆን አለባቸው እና ህዝብ ከሁሉም ነገር በላይ ነው የሚለው በደንብ ይሄን ይዘው ከሰሩ ተገቢ ይሆናል ብዬና አስባለሁ። የታሪክ ምሁራን ደግሞ በተለይ የዚህ ሀገር ታሪክ ብዙ የተጠና ነው ብዙ የተጻፈ ነው ማለት አይቻልም እስካሁን ባለው ሂደት ስለዚህ በጣም እምቅ ታሪክ አለው ሀገሩ። ነገር ግን ተጻፈም ከተባለ እስካሁን ያለው ታሪክ አንዳንዱም ተዛብቶ ማህበረሰብ እንዲባላ እንዲጋጭ ተደርጎ የተሰራ ታሪክ ስላለ ይህንን ታሪክ ደግሞ በትክክለኛው መንገድ የማስተካከል ድርሻ የታሪክ ጻፍ ድርሻ ነው መሆን ያለበት። ፖለቲከኞችም የታሪክ ሞራን ተግባብተው ከህዝቡ ስሜት ተነስተው ስራን መሰራት አለባቸው። በተለይ አገርን አንድ ወደሚያደርግ ብሔር ብሔረሰቦች ተቻችለው የሚኖሩባት ታላቅ ሀገር እንድትሆን በከፍተኛ ኃላፊነት መንቀሳቀስ ሲቻል ነው የነበረው፣ ችግርና ቆሾ ሁሉ እየተፈታ ሚሄደው የሚል ሀሳብ ነው ያለ። ዋና ዳይሬክተሩ ለአሜሪካ ድምጽ ሬዲዮ እንዳስረዱት ሰንደቅ ዓላማው የሚቀየርበት ጊዜና የሰንደቅ ዓላማው ቀለም የሚወሰነው ከህዝብ ጋር በሚደረግ ውይይት ይሆናል። እንደ ክልል ከፍተኛ አመራር ያለው ድምዳሜ ምንድን ነው? ባሳለፍናቸው ዓመታት በተለይ የለውጡን ከጀመር ነው በኋላ ባለው ጊዜ ውስጥ ማህበረሰቡ አንዱ በስፋት ሲያነሳ የነበረው በተለያዩ መድረኮች ሰንደቅ ዓላማው እኛን ገላጭ አይደለም ሚል ስለሆነ ያን ያህል ብዙ ውይይት ላያስፈልገን ይችላል። ምክንያቱም ስም ይቀየር የሚለው ላይ ሰንደቅ አላማው ላይ ልዩነት የለም። የክልሉ ህዝብ ይህን ተቀብለነዋል። ነገር ግን ምን አይነት ሰንደቅ አላማ ይኖረው፣ ምን አይነት ምልክቶች ብናደርግ ክልሉን ይገልጻል የሚለውን ደግሞ ከማህበረሰቡ መወያየት ያስፈልጋል። ብሄር ብሄረሰቦች ያሉበት ክልል ስለሆነ ሁሉንም ገላጭ የሆነውን ለማድረግ ማወያየትና አዋጁን መቀየር ያስፈልጋል። ይህንን የክልሉ ህዝብ ከሚያነሳቸው ጥያቄዎች ውስጥ አንዱ አድርገን የያዝ ነው። ስለሆነ ጥያቄዎችን ወደ መመለስ እየሄድ ነው። ስለሆነ ስንመልስ የሚመለስ መሆኑን በእርግጠኝነት መናገር ስለምንችል በዛ ደረጃ ዝግጅቶች እየተደረጉ ነው ማለት ይቻላል። ስለዚህ ይህን ሰንደቅ ዓላማ ስንቀይር የክልሉ ህገ መንግስት ለውጥ አያስፈልገንም። የሚያስፈልገን ሁለት ነገር ነው። ምን አይነት ሰንደቅ ዓላማ ይኖረን ሚል ከማህበረሰቡና ከሚመለከተው አካል ጋር አሰራሩ ተከትሎ ውይይት ማድረግ፣ በተመሳሳይ ደግሞ ይህንኑ አዋጅ የመቀየር ስራ ብቻ ነው የሚሰራው ማለት ነው። በወሎ ዩኒቨርሲቲ ፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ ኢትዮጵያ ከምትከተለው ፌዴራላዊ አስተዳደር አንጻር ክልሎች የራሳቸውን ሰንደቅ ዓላማ መፍጠራቸውን ይስማሙበታል። ይሁን እንጂ ላይ ስርዓቱ ዘርን መሰረት ያደረገ በመሆኑ አፈጻጸሙ ለብዙ እንከኖች ምክንያት ሆኗል፣ ሲሉ ይተቻሉ። ምስረታው ከላይ ወደታች የተጣለና ህዝቦች ያልተወያዩበት ህዝቦች የማያውቁት ባንዲራ፣ ህዝቦች የማያውቁት ህገ መንግስት፣ ህገ መንግስታዊ ወጥመዶች፣ ለአንድ ቡድን ብቻ ያደሉ ተንኮሎች የተሞሉበትማ ሀገሪቱን ሊወክል የሚችል ህዝቦችን ሊወክል የሚችል ምልክቶች የራሳቸው ተሳትፈውበት የመሰረቱት ስላልሆነ አይደለም ሀገራዊ ሀይዳ ኑሮን የጋራ ባንዲራ ለመሰረት ይቅር እና በወረዳ፣ በቀበሌ፣ በሰፈር ሁሉ ተከፋፍለን እየተባል ያለንበት ሁኔታ ነው ያለው። እንደ እርሶ አባባል የተወሰነ የፖለቲካ ቡድን ማስፈጸሚያ ወይም መጠቀሚያ ሆኗል። ከተባለ አሁን በየክልሎቹ መኖሩ ያንኑ ማስቀጠል አይሆንም ሞ መሰረታዊ መሰናክል እሱ ነው። ለምሳሌ ኢትዮጵያ ሀገራዊ ባንዲራው ላይ ብንግባባ ኖሮ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ ቀይ ነው። ኦሮሚያ ኦዳ ዛፍ እንዲያደርግ ይችላል። አማራ ደግሞ ሌላ ምልክት ሊያደርግበት ይችላል። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል በመምህርነት የሚያገለግሉት መኳንን ተስፋው በአንጻሩ ክልሎች በራሳቸው ሰንደቅ ዓላማ መታጠራቸው ከሀገራዊ አንድነት ይልቅ አካባቢ አስተሳሰቦችን በማጠናከር ለልዩነት በር ከፋች ነው ሲሉ ይከራከራሉ። ኢትዮጵያን የምታስበው በሰንደቅ ዓላማዋ ኢትዮጵያን የምታስበው በህገ መንግስቷ፣ ያው በጋራ ተስማምተንበት የወጣ ሰነድ ቢሆን ሰንደቅ ዓላማም በዚ መታየት አለበት ዬ ነው የማምነውና ሰንደቅ ዓላማ እንግዲህ አንድ ክልል ተነስቶ ነው ሰንደቅ ዓላማ አለኝ ባንዲራ አለኝ ስም። ዋናው ለእኔ ሰንደቅ አላማው ከሌላው ህዝብ ጋር አንድ ለሚያደርገው ሀይል የሚያጋራውን ሰንደቅ ዓላማ ደግሞ አሁን እንደምናየው ዝቅ እያደረገ እያየ ብርምንጎኝ አንድነት እየሸረሸረ ይገኛልና ክሎች የራሳቸው ሰንደቅ ዓላማ ሊኖራቸው አይገባም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።